ከተቋቋመ 109 ዓመታትን ያስቆጠረው በኢትዮጵያ የመጀመሪያው ሆቴል እቴጌ ጣይቱ ከፍተኛ ቃጠሎ ደርሶበታል። በርካቶች በዚህ ቅርስ ውድመት ያዘኑ ሲሆን ፖሊስ የቃጠሎውን መነሻ እያጣራሁ ነው ብሏል። የእስክንድር ፍሬው አጭር ዘገባ ቀጥሎ ይቀርባል። በእቴጌ ግቢ ሐዘን ነው። ከ1998 ጀምሮ በመሀል ፒያሳ የቆመው ታሪካዊው፣ አንጋፋው የኢትዮጵያ የመጀመሪያ ሆቴል አደጋ ደርሶበታል። ጠዋት ሶስት ሰዓት ገደማ እንደተነሳ የተገለጸው የእሳት ቃጠሎ አደጋ በዚህ ሆቴል ላይ ያደረሰው ጉዳት ከፍተኛ መሆኑም ታይቷል። ሁኔታውን ከቅርብና ከርቀት ሲመለከቱ የነበሩ በርካቶችም በዚህ ቅርሱ ውድመት ሲያዝኑ ቁጭታቸውን ሲገልጹ ተሰምተዋል። ከሰዓታት በኋላ በስፍራው ስደርስ እሳቱ የጠፋ ቢሆንም በአካባቢው የነበረው እንቅስቃሴ የተመልካቹ ስሜት አልበረደም። በሆቴሉ አልጋ ይዘው የነበሩ አንዳንድ የውጭ ሀገር ዜጎችም ሻንጣቸውን እየያዙ ሲወጡ ተመልክቻለሁ። ፖሊሶችና የእሳት አደጋ ሰራተኞችም ከስፍራው ነበሩ። የአራዳ ክፍለ ከተማው ኮማንደር ጋሻው ጽጌ የእሳቱ መነሻ ምክንያት እየተጣራ መሆኑን ለቪኤ አስረድተዋል። ነዋል እንግዲህ መነሻውን እያጣራ ነው እንደ ፖሊስ መጣራት የሚገባቸው ነገሮች ተጠቃሚ የሆነው አሁን ቅድሜ የሰው ህይወት ማዳንና እሳቱን መርሳል ቀዳሚ ተግባራችን። ይህን እየሰራ እስካሁን ባላችሁ መረጃ በሰው ላይ የደረሰ ጉዳት አለ? ምንም አይነት በሰው ላይ የደረሰ ጉዳት የለም። ንብረቶቹንም ለማግለል ሙከራ ያደረግነው ዛሬ የቃጠሎ አደጋ የደረሰበት እቴጌ ጣይቱ ሆቴል በተለይ ከተወሰነ ጊዜ ጀምሮ የጾም ብፌን ጨምሮ በተለያዩ ባህላዊ ምግቦችና መስተንግዶዎች በርካታ ደንበኞችን እያፈራ ነበር። አንጋፋና ወጣት ድምፃውያን የሚቀርቡበት የሙዚቃ ዝግጅትም ይጠቀሳል። ታሪካዊነቱ ትናንትን ከዛሬ ማገናኘቱ ደግሞ ኢትዮጵያውያንም ሆነ የውጭ ዜጎች እንዲያተኩሩበት ዋነኛ ምክንያት መሆኑ አልቀረም። ከደረሰበት አደጋ ገግሞ እንደገና ይቆም ይሆን? ቃጠሎውን እየተመለከቱ ከሰነዘሯቸው ጥያቄዎች አንዱ ነው። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ።